ሰው ከበላ ከጠጣ የሚስማማውን ካገኘ ብዙ ስራ ሊሰራ ይችላል። ህይወቱ በዚያ ላይ ነው ያለ፣ በምግብ ላይ ነው የተመሰረተው። ለመጀመሪያ ሳሩ ቅጠሉ ምግብ ሆኖ ተሰጥቷል። ሁሉን ብሉ ነው ያለ? ከነዛ በስተቀር ኋላ ደግሞ በኖህ ዘመን የእንስሳትን ስጋ መብላት ተፈቀደ። ግን እስከ ሙሴ ድረስ ሰው ያገኘውን ይበላ ነበረ እንጂ አይመርጥም ነበር። በሙሴ ጊዜ ደግሞ ይህን ብሉ፣ ይህን አትብሉ ተብሎ ከበራሪውም ከተሽከርካሪውም ከማንኛውም አይነት ሊበላ የሚገባውና የማይገባው ተለየ። በዚህ መሰረት ሰው እግዚአብሔር የፈቀደለትን እየተመገበ ራሱን አጽንቶ ጠብቆ ይኖራል። የተፈቀደውንም ስራ እየሰራ ራሱን ይረዳል። ስለዚህ ሆድ ምግብ ካጣ ሕዋሳት ሁሉ ስራ ይፈታሉ። አይን ይፈዛል፣ ሌላውም አካል ሁሉ ይደነግዛል። ሆድ የሚስማማውን ምግብ ካገኘ ደግሞ የህዋሳት ሁሉ ጉልበት ነው። በዚያው መጠን ጾም ከዚያ ያላነሰ የውም የተሻለ ጉልበት እንዲሰጥ ነው ጌታ የባረከው አንድ ቀን አይደለም፣ ሁለት ቀን አይደለም፣ አርባ መዓልት አርባ ሌት በመጾም ለምን የአንድ ቀን የሁለት ቀን ቢሆን ኖሮ ምን ሁሉ ያደርገዋል የሚል መወዳደር ይመጣበት ነበር። እዚህም ሰው ወደ ኃጢአት ይገባ ነበር። ሰው ሊያደርገው አይችልም የሚባለው መስመር ነው። ሄዶ አርባ መዓልት አርባ ሌሊት ጾሞ የሰው ልጅ በጾም ብዙ ትሩፋት መስራት እንደሚችል በጾም ኃጢአትን ሰይጣንን ማሸነፍ እንደሚችል ያሳየበትና ኃይሉን ሞልቶ ለምእመናኑ ጸጋውን ያስተላለፈበት ስርዓት ነው። ቅዱስ ማርቆስ እንደ ጻፈው በጾሙ ጊዜ ከሰይጣን ከአራዊትም ይፈተን ነበረ መላእክትም ያገለግሉት ነበር ነው ያለ ታዲያ ለዚህ የጾም ጊዜ በእስር ቤት ላሉ ሰማዕታት፣ በምናኔ በተባህቶ ቦታ ወስነው ከባት ገብተው ቤት ዘግተው አሸዋ ለብሰው ደንጋያ ተንተርሰው በየዋሻው በየሽንተረሩ ለሚጋደሉ ሁሉ ደግሞ እዚያ ምን ወሰደን፣ አቅሙ ካለ እዚህስ ማሸነፍ እንችል የለም ወይ ብለው ለነሱ የተዘጋጀውን ምግብ ለድሆች እየሰጡ እነሱ የሚጾሙ ስጋቸውን ለነፍሳቸው የሚያስገዙ ብዙ ጀግኖች ምዕመናን። ስራ እየሰሩ እንዲያርፉ ያደረገበት ኃይል ነው ያለ። ይሄ ነው የጾም ኃይል። ፈተናው ግን ብዙ ነው፣ አይነቱ ብዙ ነው። ምናልባት እንደው ጫካ የገባ ሁሉ በጤናው የሚያሳልፈው ሊመስለን ይችል ይሆናል አይደለም። ከእለት ችግሩ ጀምሮ እዚያ በቆየ መጠን ተፈታታኙ እያየለ ኃይል እየጨመረ ነው የሚሄድ። ቁርጥ እስታውቅ ድረስ እስከ ሞት ድረስ ይታገላቸዋል። አንድ ሰው አባቱ አረመኔ ነው እና እጣወት ቤት ሊሰግድ ሲገባ በልጅነቱ አስከትሎት ይሄዳል። እንደ እንደገባ እንቅልፍ ይወስደዋል እና እራያያል። እዚያ ከጣወቱ ቤት ውስጥ ሰይጣን በአምሳለ ንጉስ ተቀምጧል። ሌሎች ይመጣሉ ከውጭ ንገሩልን ይላሉ። የት ነበርክ በሉት ይላል። አገር ቤት ምን አድርገ መጣ ያለ አጣልቼ አደባድቤ አንድ ባድቤ አለያየቻቸው መጣሁ ይለዋል። በስንት ጊዜ በዚህን ያህል ቀን መልሰው ይላል። እንደገና አሁንም ሌላ ይመጣል። ከየት መጣህ ይለዋል። ባላገር ነበርኩ። ምን አድርገህ መጣህ? በድንበር ምክንያት ወንድሞችን ወንድማማቾችን አጣልቼ አጋድያቸው መጣሁ። መጣ በስንት በዚህን ያህል ዘመን ሂድ መልሰው። በመጨረሻ አንዱ መጣ የት ነበርክ አለው ገዳም ምን አድርገህ መጣህ አለው አርባ ዘመን የዘጋውን መነኩሴ አስወጥቼ ከአለም ደባልቄው መጣሁ አለው በስንት አመት አለው አርባ ዘመን ሙሉ ታግዬ ነው አሉ ያለው አርባ ዘመን ታግዬ አስወጣሁት ነው ያለው እና እስከ ሞት ድረስ የሰው ጠላቱ ሰይጣን አይተኛ? ታዲያ ከመሳሪያው ሁሉ አሸናፊው ጾም ነው። ጾም ነው የሚያሸንፈው ጾም እሱን የሚያሸንፈው ጾም የጸሎት እናት የንባ ምንጭ የትርፋት ሁሉ መሰረት ናት። ሰው እራሱን እንዲገመግም ደካማ መሆኑን እንዲያውቅ እርዳታ የሚያስፈልገው መሆኑን እንዲረዳ ሌላውም እንደሱ እንደሚራባውቀው እንዲራራ የሚያደርገው በዚህም መላእክትን የሚመስል መሆኑን እንዲያውቅ ወደ እግዚአብሔር የሚያቀርበው መሆኑንም እንዲረዳ የሚያደርገው ጠላቱን ሰይጣንንም የሚያሸንፍበት ትልቁ ኃይል ጾም ነው። በዚህ ነው ጌታ የስራ መጀመሪያ ያደረገው። እና በዚያ ውስጥ ደግሞ ሰውን የሚፈታተኑትን ሁሉ አቅርቦ እንዲፈትኑትና ግን እንዲነሱ አድርጓቸዋል። እሱ ያውቃቸዋል፣ እነሱ ግን አያውቁትም። ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ስላገኙት ትናንት አዳምን እንዳሸነፉ ዛሬም እሱ እናሸንፈዋለን የሚል ሀሳብ ነበር የነበራቸው። በተለይም እስከ ሰላሳ ዘመን የነበረ እድገቱ በቤተ ክህነት ውስጥ ሳይሆን ከተራው ሕዝብ ጋር በመሆኑ ይህንን ያህል አላወቁትም ነበረ። ስላላወቁትም በዚህ ጊዜ እናሸንፈዋለን የሚል አሳብ ነበር የነበራቸው። ለዚህ ነው ሰይጣን በአራዊት በኩል በረሀብ በጽም ከዚያም አልፎ ፊት ለፊት ሊፈታተነው የደፈረ። ይህን በማጠራጠር ነበር። ግን ሁሉንም ጦሩን የመጣበት አይነት እየሰበረ ኃይሉን ለምዕመናን አስተላለፈ እና ዛሬ ሰዓት ጠብቀን በሰዓት በልተን የምንጾመው ምዕመናን ብቻ ሳንሆን ሰዓት ሳይጠብቁ ሶስት ሶስት ቀን፣ አምስት አምስት ቀን፣ ሰባት ሰባት ቀን ከዚያም አልፎ እሱን እንደጾመ አርባ ቀን የሚጾሙ ሰዎች በክርስቲያኖች መካከል አሉ። ደግሞ ይገርማቸዋል። አንድ ጊዜ መራመድ ከተለመደ መቀጠል ይቻላል ነው የሚሉ እነሱ። ምንም የሚሰማ ነገር የለም ነው የሚሉ። መቀጠሉ መጠን ኃይል ይጨምራሉ። እንዲያውም በሀገሪቱ ሳይቀር አሁን በሶስት በሶስት ቀን እሁድ በልተው ማክሰኞ ማክሰኞ በልተው ሐሙስ ሐሙስ በልተው ቀዳም በመጨረሻውም በእለተ እሁድ የሚበሉ ብዙ የሥራ ባለሙያዎች አሉ። ይህ ኃይል እንግዲህ የተገኘው ከዚያ ጌታ ከሰጠው ኃይል ነው። ነፍስ በስጋ ላይ ስልጣን ስታገኝ ስጋ ለነፍስ ስትገዛ፣ አይምሮዋ ስታስተካክል፣ ጠላቷን ለማሸነፍ ስትዘጋጅ፣ ሁሉም ይደረጋል። ወታደር አሸናፊ ሊሆን የሚችለው በትጥቁ ብዛት አይደለም፣ በልበ ሙሉነቱ ነው፣ በንቃቱ ነው። ጠላቱን እንዴት ማጥቃት እንዴት ማሸነፍ እንደሚችል ሲረዳ ጠላቱ በየት በኩል ቢመጣ ሊያጠቃው እንደሚችል ሲያምን ያን ጊዜም እሱም እንደሱ የሚሸነፍ መሆን ሲያውቅና አስቀድሞ ማጥቃት እንዳለበት ሲረዳ ነው። ያን ጊዜ በልቡ እንዳሰበ መሳሪያውን ማስተካከልና ጠላቱን ማጥቃት ማሸነፍም የድል ባለቤትም መሆን ይችላል። ሰውም አስቀድሞ ሲዘጋጅ ነው ለሁሉም ነገር ኃይል የሚያገኘው። ለዚህ የመጀመሪያ መሳሪያ ጾም እና ቅድስት ይባላል ይሄ ሳምንት። ቅድስት ማለት የተለየች ጾም ማለት ነው። የተለየች ጾም አዎ በሰብአዊ ቋንቋ፣ በሰብአዊ ግብር፣ በሰብአዊ ጠባይ ያልተመሰረተች፣ ከሰው ያልተወረሰች፣ ከሱ ያገኘናት የስስት የድካም ሳትሆን ኃይል ጸጋ የሚገበይባት፣ ሰው ወደ እግዚአብሔር ሊቀርብ የሚችልባት ከመላይክት የሚተካከልባት ስለሆነች ቅድስት ጾም ትባላለች እና ይህ የመጀመሪያው ሳምንት ነው። ግር ፈቅዶ እዚህ አድርሶናል። ደሞ የሚቀጥለውን በቸርነቱ እየታገግም ለመፈጸም እንችላለን። ታዲያ ይህ ጾም ኢትዮጵያን ሲያገለግል የኖረ ጾም ነው ከተሰራበት ጊዜ ጀምሮ ኢትዮጵያን ሲያገለግል የኖረ ጾም ነው። ደግሞ በዚሁ ጊዜ ተፈታታኝ አይጠፋበትም። የሩቁ እንኳን ብንተውና በቅርቡን ብንመለከት ለምሳሌ የአድዋ ጦርነት ባቢ ጾም ነበር የነበረ አዳ ምእመናን በድግ አንጀታቸውን እያሰሩ ነው የተዋጉ እንጂ ጾም ገድፈው አይደለም። ወደ ጦር ሜዳ እህዳችኋል ና ለልታችሁ ውጡ አልተባሉም። ስንቃቸው ጥራጥሬ ሆኖ ወይም ዳቦቆን ነው ሆኖ፣ ውሃም በፈለጉበት ጊዜ ሳያገኙ በድግ ተደግፈው ነው ዘምተው ብል ያደረጉ! ኋላም በጃንሆይ ዘመን የነበረው የማይጨው ጦርነት በአብይ ጾም ነው። ነገር ግን ከፊተኛው የኋለኛው ስራት ወጥ ያለ ያለነበረ ቅልቅል ጠባ እያሳየ ነበር። እንደ ቀድሞ ንጹሕ ጠባይ አልነበረውም። ፈረንጆ ገብተው ብዙ ስልጣኔ መቅመስ የተጀመረበት ዘመን ስለነበረ በሁሉ በኩል ሙሉነት አልነበረም። ምንም እንኳን ቤተ ክርስቲያኒቱ አሁንም እንዳድዋው ጊዜ አብራ ብትዘምትም፣ የዚያን ያህል ኃይል አልተገኘም። ለምን? በውስጡ የእምነት ሕጸጽ ስለታየበት። ቢሆንም በዚያ ጊዜ የተጀመረ ጦርነት አምስት ዓመት አምስት ዓመት ሙሉ ክርስቲያኑ ህዝብ ከእግዚአብሔር ጋር በመሆን ታግሎ ለማሸነፍ በቃ እና በዚያው ጊዜ ጃንሆይ ወደ ኢትዮጵያ ለመግባት ቻሉ። አሁንም በስልሳ ስድስት ዓመተ ምህረት የተጀመረው በዚሁ ጊዜ ነው። የከዲስ ማርያም ነው የተጀመረ። በዚያ የተጀመረ ሁኔታ እስከ መጨረሻው አስቸጋሪ ሆኖ እስካሁንም ድረስ ያስቸግረናል። ለምን? አሁንም ጉዳቱ የጾሙ አለመከበር ነው። ተረሳ ተረሳ። እንዲያውም እንደ ኃጢአትም ተቆጠረ። ፕሮቴስታንቶች በዙ፣ እስላሙ በዛ፣ የውጭ ባህል ወራሹ በዛ እና የሚጾመውን እንደ ቂል አድርጎ ቆጠረው። ጾምንም እንደ ተራ ነገር ከማድረግ አልፎ እንደ ነውር አደረገው። እግዚአብሔር ምን ሰራችሁ እንጂ ምን በላችሁ አይልም የሚል ነገር መጣ። እስካሁንም አልተለወጠም። እየ ቁልቁል ነው የምንሄደው እንጂ ወደ ላይ አልሄድንም፣ አልተነሳንም፣ አልቆምንም። ቀደም ሲል ቤተ ክርስቲያኒቱ ትቆጣጠር ስለነበረ ሌላ እንኳን ቢቀር አባገሌ ያውኛል፣ አባ ገሌ ያውኛል፣ እማማ ከሊት ያውኛል የሚል መፈራራት ነበረ አሁን ግን እነሱም ጭምር ማህበር ትንሽ ስለሆኑና መቆጣጠሩ ቀርቶ ወደ ማለፋፈሉ የገቡ ስለሆነ ቤተክርስቲያኒቱ ከሕጓ ከመስመሯ ስለወጣች ሁሉም ነገር እየተበላሸ መጣ። አሁን እርቅ ፈረሰ። በዚህ ጾም ነበር መታረቅ የሚቻለው ወዲያም ወዲህም ብሎ ሰው ፊቱን የሚመልሰው ባለ አቅሙ በዚህ ጾም ነበረ። አሁን ግን ሁሉም ቀረ። ደጃች መድር እና ራስ ወልደ ገብርኤል ሲዋጉ በደጃች እሸቴ ምክንያት ደጃች እሸቴ ከደጃች መድር ጋር አብሮ ሊቆይ እንዲደረግ እሱ እኔ መጣሁ ተዋግታቸው ነጻ እንድታወጡኝ ነው እንጂ በቀረም ነው ያደርግልኛል ብሎ ቢስላለ ደጃች መድር እርቁና ፈሻለሁ አሉ። እና ራስ ወልደ ገብርኤል ምን አሉ ረምነው የሆነ እርቁ የፈረሰ የሚሞት ሰው አለ ቀኑ የደረሰ፣ አሉ ይባላል። እና ተዋግተው ሁለቱም እዚያው ሞቱ። አሁንም ይህ እርቅ ስለፈረሰ ነው አገራችን የወለቀችው መነሻ የሚያጣችው። ሃይማኖቱ ራሱ ቲያትር ነው የሆነ ቲያትር ነው የሆነ እኔ የሚገርመኝ ነገር ቢኖር ሁሉም የማያምኑበት መሆናቸው ብቻ ነው የሚደንቀኝ። የእኛዎቹም ሌሎችም ሃይማኖትን ያህል ገደብ አልፎ እንዲያው እንደ ቀልድ ማየት እሚያሳዝን ነገር ነው። ታያላችሁ አሁን አሁን እየመጣ ያለውን በየበዓሉ የሌሉበት ጾማት ትጾሙ የሚል ፕሮቴስታንት በትንሳይነት እንኳን አደረሳችሁ ይለናል። የራሱን ጾም በራሱ ስርዓት ጾም ያለህ የሚል ካቶሊክ የትንሳኤ ዕለት እንኳን አድረ እንኳን አድረሳችሁ ይሉናል። በበዓል በስርዓት የማንተባበር ሰዎች እንኳን አድረሳችሁ ይሉናል። ወይ ታዲያ ምን ያህል ሁሉም ኩሉ አሬ ወህውራ አለው። ሁሉም ተካክሎ በደለ። እንደ ፈረስ ጆሮ፣ እንደ ሰላጢን ጎረሮ እንደሚለው ሁሉም አመፀኛ መሆኑን እናሳየን። እውነት የክርስትና ሕይወት ከሁሉም ገጽ የጠፋ መሆኑን የሚያሳይ ነው። ያለዚያ ባይሆን ወይም በየራሳችን ቆመን እንኳን እንደሆነ ይሁን ጥሩ ነበረ። አሁን መልክ አልባ ስራት ነው ያለው። የራሳችን ሰዎች ጨርሶ ትተውናል። ያ መታረቂያ የነበረው ቦታ አሁን ከክርስቶስ ጋር የምንራራቅበት ነው የሆነ። መጠደቂያ የነበረው ቦታ የኃጢአት ቦታ ነው የሆነ የስደት ቦታ፣ የኃጢአት ቦታ ሆነ፣ የእውነቱ ቦታ የሀሰት ቦታ ሆነ፣ የሃይማኖቱ ቦታ የክህደት ቦታ ሆነ። በዚህ ምክንያት ከፍተኛ ችግር ውስጥ ነው ያለን። የእግዚአብሔር ቸርነቱ ባይታደገ ኑሮ እንዲያውም የሰው ዘር ሊኖር ባልቻለም ነበረ። ይሁንም በሸርነቱ ታድጎን እስካሁን አለ። ይሁን እንጂ ልናስብ ይገባናል። እግዚአብሔር እርግጥ ነው ይታገሳል፣ ብዙ ጊዜ ይታገሳል። በመጨረሻ ግን ወደ ፍርድ ይመጣል። በኖህ ዘመን የነበሩ ሰዎች ኖህ መርከብ ሲሰራ በነበረ ጊዜ መጥተው ምንድን ነው የምትሠራ አሉት። መርከብ እሰራለሁ? እግዚአብሔር በምድር ላይ የጥፋት ሀዘን ማለሁ መርከብ ስራ ስላለኝ እሰራለሁ። አላችሁ በምን ያህል ዘመን ሀዘን ማለሁ አላ አሉት። በመቶ ሀያ ዘመን አይ ጥሩ ነው። እንግዲህ ጊዜ አለን። አንተ ጥቂት እየተሰብስበን ስራ እኛ ግን መቶዋን ተጫውተን በሀያው ብንሰራ እንደርስበታለን ብለው ጥለውት ይሄዱ። ታዲያ ያቀጠሮ ተለወጠ። ኖህ በዘጠና 9 ጠና ስምንት አመት ሰርቶ ጨረሰ። ከዚህ በኋላ ይህን ይህን አስገባ አለና መርከቡን ዝጋ ለው ዘጋ። እነሱ ሃያ አመት ሲጠብቁ ጥፋቱ በመቶ አመት መጣ። እንዲህ አይነት ነገር አለ። ንስሐ ስንገባ እድሜ ይገኛል። ንስሐ እንቢ ስንል ደግሞ እድሜ ያጥራል። ወደ ንስሐ መመለስ፣ ማዘን፣ ማልቀስ፣ መጾም፣ መጸለይ ምን ይጨምራል? እንቢ ማለት፣ ማመጽ ግን ያንን የተሰጠውን ይቀንሳል፣ ያሳጣል። አሁን እጅግ ከሚያስፈራ ጊዜ ላይ ነው የደረስነው። ለምን መልሸ መልሸ እንደተናገርኩት ቤተክርስቲያኒቱ ወድቃለች። እሷ ነበረች ጉልበታችን ምን በታችን ህዝቡ ቢበድል እንኳን እዚያ ቤተ ክርስቲያን ያሉት ሰዎች ነበሩ የሚያስታርቁት በስጋው በደሙም በማይጠንቱ ነበር የሚያስታርቁት እዚያ ቤተ ክርስቲያን የነበሩ ሽማግሌዎች ነበሩ የሚያስታርቁት ዛሬ ያ የለም ያ የለም ለምን ለኃጢአት አይደለም በክህደት ነው የጠፋ ሃይማኖቱ ካለ हाथ ये तुझको पोसू तब जाए तो मैतन थे आज ही कर बिल खम हल खा न तक मैं यारो खम हो आन हिल तुक में हाथ याथे वो हाथ या थाजल का ይንንና የህዝብህን ኃጢአት እንዳልነበር አድርገው ብሎ ሲናገር ከእጣኑ ጋር ጸሎቱ ወደ እግዚአብሔር ፊት ይደርሳል። አሁን ግን ይህን ለማለት የሚችልበት እምነት የለውም። ሃይማኖትም ትቶ የካቶሊክ ቤተ ክርስቲያን ጥገኛ ሆኗል። ያ ሃይማኖት ጠፍቷል። ሰውና እግዚአብሔር ይታረቁበት የነበረው ይህኑ ችግራችን አሁን ችግራችን እያከበደ የመጣ ይሄ ነው። እዚያ ቤተ መቅደሱ ውስጥ ስለኛ የሚናገር ሰው የለንም፣ ስለኛ የሚናገር ሰው የለንም። እንዲያውም ቤተ መቅደሱን በማርከስ ቤተ መቅደሱን በመበደል ተከስቶ እኛንም ለወንጀል የሚያቀርብ ሰው ነው ያለ ውስጥ። ታዲያ አሁን ነው መንቃት ያለብን፣ አሁን ነው ማሰብ ያለብን አሁን ነው ፊታችን ወደ እግዚአብሔር መመለስ ያለብን ይህን ውድቀት እንዲለውጠው አገሪቱንም ቤተክርስቲያኒቱንም ከወደቀችበት እንዲያነሳ አሁን ነው ተግተን መጸለይ ያለብን። መንግስት ደርግ እግዚአብሔር የለም ካለበት ጊዜ ጀምሮ እግዚአብሔር የሚባል ስም አላውቅም ብሏል። ይሄ አንዱ ውድቀት በዚያ ላይ ቤተ ክርስቲያን የዚህ ተባባሪ ናት። ከዚህም አልፋ ደግሞ የሃጢያት ቅልውጥ የካቶሊክን እምነት አስገብታለች። ታዲያ ሁሉ ዞሮ ዞሮ ወደ የሚወድቀው ህዝቡ ላይ ነው። ህዝቡ ደግሞ አልታጠቅም እንኳን ሊለብስ ሊታጠቅ ከመኝተው አልተንቀሳቀስም። እዚያው የተኛበት እየተንፈራፈረ ፍረብ ብቻ ያኩተመትማል፣ ያጎረመርማል። ምንም መስሎ ደግሞ አልታየውም። የሚሰማው ቢኖር ጥቂት ነው። እና አሁን መንቃት ያስፈልገናል። እንጸልይ፣ እንጸልይ። ትዕግስቱ ትዕግስቱ ሁልጊዜ ላይ ይገኝ ይችላል። አንድ ቀን ደግሞ ወደ ዳኝነት ይመለስና ያስቸግረናል። ስለዚህ አቤቶታችንን ማጠናከር አለብን። እስከ መቼ ድረስ እንዲሆን እንኖራለን? አንድ ቀን እኮ ሀገሩን ነጻ ማውጣት ይፈቅዳል እግዚአብሔር። ሀገሩን ነጻ ለማውጣት ደግሞ ዳኝነት ማየት አለበት። ዳኝነት ከመጣ ደግሞ ቅጣት አለ ማለት ነው እና እግዚአብሔር እንዲታገሰን፣ ከጥፋት እንዲያድነን፣ እንዲጠብቀን ሁላችንም ጠንክረን እንጸልይ፣ ችንጾም ጠንክረን እንጸልይ። አትሰኙ፣ አታንቀላፉ፣ ችላ አትበሉ፣ አስቡ፣ ከእግዚአብሔር ጋር ሁኑ። አንራቀው ሸሪ እግዚአብሔር አምላካችን አሁን ይህን ጾማችንን ፈጽመን እሱ ጋር የምንታረቅበት እንዲሆን ከመከራ ስጋ ከመከራ ነፍስ ይጠብቀን አልፈንም ቸርነት ለመመስከር እንዲያበቃን ፈቃድ ይሁንልን።